የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የወሩ ተረኛ ሊቀመንበር እና ሶማሊያንና ኤርትራን በሚመለከቱ ጉዳዮች የማዕቀብ ኮሚቴው ሊቀመንበር ራፋኤል ዳሪዮ ራሚሬዝ ካሬኖ በተባበሩት መንግስታት ድርጅት የተሰየመው ተቆጣጣሪ ቡድን ሶማሊያን እና ኤርትራን በተመለከተ ያቀረበውን ዘገባ ባለፈው ሐሙስ ለጸጥታው ምክር ቤት አባላት አሰምተዋል። የኤርትራ የውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫ ለተነሳ ወይም ለተነሱ ነጥቦች ምላሽ ሰጥቷል። አዳናጭ ፍሳዬ ቀጥላ አይዘት ቀርባለች። የቬኔዙዌላ አምባሳደር የሆኑት ራፋኤል ዳሪዮ ራሚሬዝ ካሬኖ ስለ ማዕቀቡ ኮሚቴ ስራዎች ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባቀረቡት ዘገባ ኮሚቴው የሶማሊያና የኤርትራን ጉዳይ የሚመለከተው ተቆጣጣሪ ቡድን ያቀረበውን የመጨረሻ ዘገባ ተመልክቶ ስላቀረባቸው ምክረ ሀሳቦች እንደተወያዩ ገልጸዋል። ተቆጣጣሪው ቡድን ባቀረበው ዘገባ መሰረት እምቁ የሶማሊያ የባህርና የተፈጥሮ ሀብት ዓለም አቀፍ ትኩረት እየሳበ ቢሆንም በአስተዳደር ጉድለት ምክንያት ተግባራዊ ሊሆን እንዳልቻለ ይህም ለሀገሪቱ ደህንነት፣ ሰላምና መረጋጋት አደጋ ሊሆን እንደሚችል ማስገንዘቡን አምባሳደር ራሜሬዝ ጠቁመዋል። የሶማሊያ የተፈጥሮ ሀብት ዘርፍን በሚመለከት በሶማሊያው ፌዴራላዊ መንግስትና በክልላዊ አስተዳደሮች መካከል ላለው ውጥረት ምክንያት የሆነው ማዕከላዊው መንግስትና ክልላዊ አስተዳደሮች በየበኩላቸው ከዓለም አቀፍ የነዳጅ ዘይትና የጋዝ ኩባንያዎች ጋር ውል ስለሚፈራረሙ እንደሆነ በተባበሩት መንግስታት ድርጅት የተሰየመው ተቆጣጣሪ ቡድን ገልጿል። አልሸባብ በሀገሪቱና በአካባቢው ስለሚደቀነው አደጋ ጽንፈኛ ቡድን ጉዳት ቢደርስበትም በአደጋነት እንደቀጠለ ጠቅሷል። አልሸባብ በሶማሊያ ያለው የአፍሪቃ ህብረት የሰላም ጥበቃ ተልዕኮና የሶማሊያ ብሔራዊ ሰራዊት ከሚገባው በላይ በሰፊ አካባቢዎች የተሰራጩ መሆናቸው ራሱ አመቺ ሆኖለታል። ስለሆነም የተሰራጩባቸው ወታደራዊ ሰፈሮች ለአልሸባብ ጥቃት እንደሚጋለጡ ተቆጣጣሪው ቡድን አስረድቷል። ቡድኑ በተጨማሪም አልሸባብ ከየመን ከአልቃይዳ ከአረብ ባህረ ገብ መሬት ጋር ያለውን ግንኙነት ክፍት ለማድረግ ይሞክር እንደነበር ለመገንዘብ ችሏል። የሶማሊያ ፌዴራል መንግስትና ክልላዊ አስተዳደሮች ከአልሸባብ ነጻ የወጡትን ግዛቶች ለመቆጣጠር አለመቻላቸው ራሱ በማህበረሰቦች መካከል ውጥረት እንዲሰፍንና ግጭት እንዲፈጠር ማድረጉን ቡድኑ በዘገባው መግለጹን አምባሳደሩ ጠቁመዋል። የሶማሊያ መንግስት ከውጭ ያስገባቸውን መሳሪያዎች ለተቆጣጣሪው ቡድን በጊዜው በማሳወቁና በአቀራረብ ጥራት ተቆጣጣሪ ቡድን አሞግሶታል። ይሁንና የጸጥታ ኃይሎች የሚገኝባቸውን ቦታዎችና አወቃቀራቸውን በሚመለከት ተጨባጭ መረጃ ለማግኘቱ እንዳሳሰበው መግለጹን የአምባሳደሩ ዘገባ ጠቅሷል። ተቆጣጣሪ ቡድን ኤርትራ አልሸባብን የምትደግፍ መሆኗን የሚያሳይ ማስረጃ እንዳላገኘ አምባሳደር ራሚረዝ ባቀረቡት ዘገባ ጠቅሰዋል። ቡድኑ የኤርትራ መንግስት አልሸባብን እንደሚደግፍ የሚያሳይ ማስረጃ አላገኝም። ይሁንና ኤርትራ የኢትዮጵያ የታጠቁ ቡድኖችን እንደምትደግፍ ተቆጣጣሪው ቡድን በዘገባው ጠቅሷል። ይህም የ1907 ውሳኔ ምዕራፍ 16ን ይጻረራል። ቡድኑ ከኤርትራ መንግስት ጋር በተለያየ ጊዜ የተነጋገረ ቢሆንም የመተባበር ፍላጎት አላሳየም ብሏል በዘገባው በጅቡቲና በኤርትራ መካከል ያለውን የድንበር ጠብ በመፍታት ረገድም መሻሻል እንዳልታየ ቡድኑ ገልጿል። ኮሚቴው ቃታር የምታደርገው ሽምግልና ለጉዳዩ መፍትሄ አስተዋጽኦ ያደርጋል የሚል ተስፋ አለው። ተቆጣጣሪው ቡድን በተጨማሪም የኤርትራ ወታደሮች የመን ውስጥ ከአረብ ሀገሮች ጥምረት ጋር ሆነው ይዋጋሉ የሚል ያልተረጋገጠ ወሬ በዘገባው መጥቀሱን አምባሳደር ራሜሬዝ ባቀረቡት ዘገባ ገልጸዋል። የኤርትራ ወታደሮች የመን ውስጥ ከአረብ አገሮች ጥምረት ጋር ሆኖ እንደሚዋጉ የሚገልጽ ያልተረጋገጠ ወሬ ቡድኑ በዘገባው ጠቅሷል። ይህ ከተረጋገጠ የኤርትራውያኑ ተሳትፎ የውሳኔውን ምዕራፍ ስድስት መጣስ ይሆናል። የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በቀረበው ዘገባ ላይ መግለጫ አውጥቷል። ተቆጣጣሪው ቡድን ዘግይቶም ቢሆን የኤርትራ መንግስት አልሸባብን የሚደግፍ መሆኑን የሚያረጋግጥ ማስረጃ እንዳላገኘ መግለጹን ኤርትራ በበጎ ትቀበለዋለች። ይህ ሀቅ ራሱ በኤርትራ ላይ ፍትህ በጎደለው መልክ ላለፉት ሰባት ዓመታት ያህል የተጣለውን ማዕቀብ ለማንሳት በቂ መሆን አለበት። ተቆጣጣሪው ቡድን የኤርትራ ወታደሮች የመን ውስጥ ከአረብ የጥምረት ሀገሮች ጋር ሆነው ይዋጋሉ የሚል ያልተረጋገጠ ወሬ እንደደረሰው በዘገባው መጥቀሱን በሚመለከት ደግሞ ከእውነት የራቀ ነው ሲል የውጭ ጉዳይ ሚኒስቴሩ ያወጣው መግለጫ አስተባብሏል። ኤርትራ በፊትም ቢሆን ፍትህ የጎደለው የማዕቀብ ውሳኔ የተላለፈው ኤርትራን ለማዋከብ የታቀደ የፖለቲካ ዓላማ ያለው እንዲሁም ኢትዮጵያ የዓለም አቀፍ ሕግን በመጣስ ባድመን ጨምሮ የኤርትራ ግዛት የመያዟን አቅጣጫ ለማስቀየር ነው ስትል ቆይታለች፣ ይላል የኤርትራው መግለጫ። ራፋኤል ዳሪዮስ ራሜሬዝ ካሬኖ የቡድንን ዘገባ ካሰሙ በኋላ አስተያየታቸውን ከሰጡት አባላት መካከል ጥቂቶቹን ለመግለጽ ያህል የብሪታንያ ተወካይ የሆኑት አምባሳደር በሶማሊያ መንግስትና በተቆጣጣሪው ቡድን መካከል ግልጽና ገንቢ የሆነ ግንኙነት እንዲኖር አሳስበዋል። ክቡር ፕሬዚዳንት፣ በሶማሊያ መንግስትና በተቆጣጣሪው ቡድን መካከል ግልጽና ገንቢ የሆነ ግንኙነት እንዲኖር ሊሰመርበት ይገባል። ይህ ጉዳይ ከቅርብ ዓመታት ወዲህ ተሻሽሏል። የምርጫ ጊዜው እየተቃረበ በመሆኑ የፖለቲካው ሙቀት መጨመሩ አይቀርም። ስለሆነም ሁለቱም ወገኖች ባይስማመሙ እንኳ ግንኙነታቸው ግን ገንቢ ሆኖ መቀጠል ይኖርበታል። ኤርትራ ከተቆጣጣሪው ቡድን ጋር ያላት ግንኙነት ግን ወደ ገንቢነትም አይጠጋም ብለዋል። ሳድሊ ኤርትራያስ ሪላሽንሽፕ ወዝ ዘ ሞኒተሪንግ ግሩፕ ኢዝ ኖት ኒርሊ ኤስ ኮንስትራክቲቭ። የሚያሳዝነው ኤርትራ ከተቆጣጣሪው ቡድን ጋር ያላት ግንኙነት ግን ወደ ገንቢነትም አይጠጋም፣ በመሰረቱ ተቀባይነት ሊኖረው በማይችልበት ደረጃ ላይ ነው ያለው። ቡድኑ ይህ ምክር ቤት የሰጠው የምዕራፍ ሰባት ውክልና ያለው በመሆኑ በቀላሉ ሊታይ የሚችልና ችላ ሊባል የሚገባው አይደለም። ስለሆነም ኤርትራ ከቡድኑ ጋር መተባበር ይኖርባታል፣ ወደ ሀገሪቱ እንዲገቡ መፍቀድ አለባት። ይህ ላለፉት ሶስት ዓመታት አለመደረጉ ያስቆጣል። ኤርትራ ይህን በማድረግ የጸጥታው ምክር ቤት ስለ ማዕቀቡ ጉዳይ በመረጃ ላይ የተመሰረተ ክርክር እንዲያደርግ ማስቻል አሊያም መገለልን መመረጥ ይኖርበታል። በጸጥታው ምክር ቤት የዩናይትድ ስቴትስ ተወካይ የሆኑት አምባሳደር ደግሞ ሶማሊያ በግልጽነትና በፍትሐዊ አሰራር ላይ የተመሰረተና ተጠያቂነት ያለው መንግስት እንዲኖራት ይህ የጸጥታ ምክር ቤት አጥብቆ እንዲረዳት እንደሚያስፈልግ አስገንዝበዋል። ሶማሊያ በግልጽነትና በፍትሐዊ አሰራር ላይ የተመሰረተና ተጠያቂነት ያለው መንግስት እንዲሁም የሀገሪቱ የተፈጥሮ ሀብት ለሕዝቡ በሚጠቅም መንገድ እንጂ በሌቦች እንዳይዘረፍ የማድረግ ብቃት ያለው መንግስት እንዲኖራት ይህ የጸጥታው ጥበቃ ምክር ቤት ትኩረት ሰጥቶ በትጋት እንዲረዳት እንደሚያስፈልግ ግልጽ ነው። ኤርትራን በሚመለከት ደግሞ ኤርትራ ማዕቀቡ እንዲነሳላት የምታደርገው ጥሪ ከቁም ነገር እንዲቆጠር ከተፈለገ የሀገሪቱ መንግስት ከተቆጣጣሪ ቡድንና ከማዕቀቡ ኮሚሽን ጋር ገንቢ ግንኙነት ለማድረግ አሻፈረኝ ማለቱን መለወጥ አለበት። ተቆጣጣሪ ቡድን ተልእኮውን እንዳይፈጽም ማሰናከልና ኤርትራ የተጣለባትን ማዕቀብ አታከብርም ከሚለው ወሬ ጋር ተጣምሮ የኤርትራ ባለስልጣናት ማዕቀቡ እንዲነሳ የሚያሰሙትን ፍላጎት የሚጻረር ነው። ስለሆነም ኤርትራ ተቆጣጣሪው ቡድን ወደ ሀገሯ ገብቶ ስራውን እንዲያካሄድ እንድትፈቅድ ጥሪ እናደርጋለን። በጸጥታው ምክር ቤት የሩሲያ ፌዴሬሽን ተወካይም በአስተርጓሚ ተናግረዋል። በሶማሊያ ላይ ተጥሎ የነበረው ማዕቀብ በከፊል መነሳት በአገሪቱ ወታደራዊ ኃይል ምን ያህል ውጤት እንዳስገኛ አይተናል። ኤርትራን በሚመለከት ያለው ገደብ ግን ፍጹም የተለየ ነው። ተቆጣጣሪው ቡድን የኤርትራ መንግስት አልሸባብን የሚደግፍ መሆኑን የሚያረጋግጥ ማስረጃ እንዳላገኘ ማወቃችን አስደስቶናል። ሀገሪቱ መረጋጋት እንዳይኖር ስለምታካሄደው ተግባር አሳማኝ ማስረጃ አላየንም። ስለሆነም ተቆጣጣሪው ቡድን በዘገባው ላይ በማስረጃ የተረጋገጠ ኢንፎርሜሽን ብቻ እንዲያሰፍር ጥሪ እናደርጋለን። በመጨረሻም ራፋኤል ዳሪዮ ራሚሬዝ ካሬኖ በሶማሊያና በኤርትራ የማዕቀብ ኮሚቴ ሊቀመንበርነታቸው መሰረት ኤርትራን እንዲጎበኙ ከኤርትራ ፕሬዚደንት የግብዣ ደብዳቤ እንደተቀበሉ ገልጸዋል።